የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በኒውዮርክ በሰባ አራተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ መክፈቻ ንግግር አሰምተዋል። በሌላ በኩል በትናንትናው ዕለት ከስልሳ ሀገራት የተሰባሰቡ የዓለም መሪዎች ወደ ከባቢ አየር የሚተነውን የካርቦን ልቀት መጠን ለመቀነስ በሚቻልበት መንገድ ላይ ያተኮረ ውይይት አካሂደዋል። ፕሬዚዳንት ትራምፕ ከአየር ንብረት ለውጥ ጋር ተያይዘው በሚነሱ ጥያቄዎችና በተያያዙ ጥረቶች ላይ ጥርጣሬ እንዳላቸው ቢታወቅም ለአጭር ጊዜ ወደ ጉባኤው ስፍራ ብቅ ብለው እንደነበረ ነው የተዘገበው። የአሜሪካ ድምጹ ሳዲቅ ኡል ኢስላም ከኒውዮርክ ያጠናቀረው ዘገባ አለ፣ አዳነች ፍሳይ ታቀርባለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር አድርገዋል። ፕሬዚደንት ትራምፕ ግሎባሊዝምን ሲቃወሙና የተባበሩት መንግስታት ድርጅት መሰረት የሆነውን አካታችነት ሲነቅፉ ቆይተዋል። ይሁንና የድርጅቱን ጠቅላላ ጉባኤ በማስተናገድ ላይ ያለችው ሀገር መሪ እንደመሆናቸው መጠን በጉባኤው ተገኝተው ንግግር ማድረጋቸው አልቀረም። ዩናይትድ ስቴትስ ከማንኛውም ሀገር ጋር ግጭት የማካሄድ ፍላጎት ባይኖራትም ለአሜሪካ ጥቅም ከመከላከል ወደኋላ አትልም ብለዋል። after having spent over two and a half trillion dollars since my election to completely rebuild our great military. የዩናይትድ ስቴትስ እኔ ከተመረጥኩበት ጊዜ አንስቶ ታላቁን ወታደራዊ ኃይላችንን ለማጠናከር የሁለት ነጥብ አምስት ትሪሊዮን ዶላር አውጥታለች። አገራችንን ካለም እጅግ ኃያልም ነች። ይህን ኃይላችንንም ምንጊዜም ቢሆን ባንጠቀምበት እንመርጣለን። ፕሬዚደንት ትራምፕ የዲፕሎማሲ በራቸውን ክፍት ማድረጋቸው አልቀረም። አንዳንድ የአሜሪካ ጠላቶች የነበሩ ሀገሮች አሁን ቅርብ ወዳጆቿ ሆነዋል ሲሉ ተናግረዋል። ዩናይትድ ስቴትስ ቋሚ ጠላትነትን አታምንበትም። አጋሮቻችን እንጂ ጠላት ጠላቶችን አንፈልግምና የዛሬው የተባበሩት መንግሥታት ድርጅት ጠቅላላው ጉባኤ ከመጀመሩ በፊት ትላንት የአየር ለውጥ ጉባኤ መካሄዱ የሚታወቅ ነው። የዓለም መሪዎች የካርቦን ልቀት ለመቀነስ የሚቻልበትን መንገድ ለመፈለግ ብርቱ ጥረት እንዲያደርጉ በመጠየቅ በዓለም ዙሪያ ባሉት ከተሞች የተቃውሞ ሰልፎች እየተካሄዱ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ትውልዳቸው ዓለምን የመጠበቅ ኃላፊነቱን እንዳልተወጣ ገልጸዋል። እኛ እዚህ ጉባኤ ላይ ባለንበት በአሁኑ ወቅት የዓለማችን ደኖች እየጋዩ ነው። ኢንዶኔዥያ ካሉት በአስር ሺዎች ሄክታሮች የሚቆጠሩ የደኖች ጥቅጥቅ እየጋመ እየጤሰ ነው። አማዞን ላይም በሚሊየን ሄክታሮች የሚገመቱ ደኖች መጋየታቸውን ቀጥለዋል። በብራዚል አማዞን ደን ላይ የደረሰው ቃጠሎ ከህዋ ካርቦን የሚስቡ አካባቢዎች ለጉዳት መጋለጥ ሲያሳስብ ቆይቷል። በሚጋየው እሳት ማህል ያለችው ማናውስ የተባለችው ከተማ ከንቲባ አርተር ቪርጂሊዮ ኔቶ እርምጃ እንዲወሰድ ጥሪ አቅርበዋል። ታላላቅ የዓለም መሪዎች ይህን ችግር አክብደው ካላዩ በስተቀር ዓለማችን ለመኖር የማታመች መሆኗ ቀርቶ መኖር የማይቻልባትም ትሆናለች። ፕሬዚዳንት ዶናልድ ትራምፕ የሚያቀርቡትን ሀሳብ ሁሉ ልንቀበል አንችልም። አቋማቸው ለመጻኢው ዓለም ስብዕና በጣም መጥፎ መሆኑን አይረዱምና። ፕሬዚደንት ዶናልድ ትራምፕ የአየር ንብረት ሙቀት የሚያስከትለው ችግርን አስመልክቶ ጥርጣሬ ሲያንጸባርቁ ቆይተዋል። የካርቦን ልቀትን ለመቀነስ የሚደረገው ጥረት የአሜሪካ ሰራተኞችን ይጎዳል፣ የከሰልና የተፈጥሮ ጋዝ ኢንዱስትሪ ላይም ጉዳት ያደርሳል የሚል እምነት አላቸው። ፕሬዚዳንቱ ይህን ቢሉም ዩናይትድ ስቴትስ ውስጥ ባሉት አካባቢዎች የተሻለ ለውጥ ሊያመጡ የሚችሉ የአየር ለውጥ ፖሊሲዎች መኖራቸውን ወርልድ ሪሶርስ በተባለው ተቋም የሚሰሩ ተንታኝ ዴቪድ ዋስካው ጠቁመዋል። Well, I think in the United States itself, we're um, continuing to see uh, በዩናይትድ ስቴትስ ውስጥ በራሱ ክፍለ ግዛቶቿ፣ ከተሞችና የንግድ ተቋማት የአየር ሙቀት የሚያስከትለውን ጫና ለመከላከል የራሳቸውን ጥረት እያደረጉ ነው። በእርግጥ በፌዴራል መንግስት ደረጃ መደረግ የነበረበትን ያህል አይሆንም። የፕሬዚዳንት ዶናልድ ትራምፕ አስተዳደር ፓሪስ ከተደረገው የአየር ንብረት ስምምነት ወጥቶ በዩናይትድ ስቴትስ የነበሩትን የንጹሕ አየርና የውሃ ደንቦችን ቀልብሷል። በሌላ በኩል ግን ባለፈው ወር በቡድን ሰባት ጉባኤ ላይ ራሳቸውን ለአየር ንብረት ለውጥ የቆሙ አድርገው እንደሚያዩ ትራምፕ ተናግረዋል። ስለ ከባቢ አየር ጥረት ከአብዛኞቹ ሰዎች የተሻለ እውቀት ያለኝ ይመስለኛል። ንጹሕ አየርና ንጹሕ ውሃ እንዲኖር እፈልጋለሁ። የስራ ዕድል ያላት፣ የጡረታ አባል የሚኖራት፣ ሌሎችንም ብዙ ነገሮች ያሏት ግሩም የሆነች አገር እንድትሆን ነው የምንፈልገው። አሁንም ቢሆን ወሳኝ ለሆነው የኤሌክትሪክ መብራት አቅርቦት በከሰል የሚተማመኑ ሀገሮች መኖራቸው አልቀረም ህንድ ቻይና፣ እና ኢንዶኔዥያ የኤነርጂ አቅርቦታቸውን ለማሟላት ተጨማሪ የከሰል ተቋማትን እየገነቡ ናቸው። ለአየር ለውጥ መሻሻል የሚሟገቱ አክቲቪስቶች መንግስታት የካርቦን ድቀትን ለመቀነስ የሚያደርጉትን ጥረት እንዲያፋጥኑ ለማሳመን እየሞከሩ ናቸው። ጫና ለማሳደር ሲሉ መቃወምን እንደሚቀጥሉም አስገንዝበዋል።